በድሬዳዋ ከተማ ዛሬ በደረሰ ድንገተኛ የጎርፍ አደጋ ሶስት ሰው መሞቱንና አንድ ሰው በጠና መቁሰሉን የከተማይቱ የመንግስት ኮሚዩኒኬሽን ቢሮ ኃላፊ አቶ ፈቃዱ በየነ ለአሜሪካ ድምጽ ተናግረዋል። ጽዮን ግርማ ማምሻውን ጠይቃቸው ስለ ጎርፉ የሚከተለውን ነው ያሉት። አቶ ፈቃዱ የዘነበው ዝላብ እንግዲህ ያልኩች አሁን ሰሞኑ ያ በኤኒኖ ምክንያት የአየር መዛባት እንደነበረና በዚህም የአየር የዝናብ እሰት ሆኖ ድርቅ እንደነበረ ባለፈው ይታወቃል። አሁን ደግሞ ያ ተቀይሮ ደግሞ አሁን ያልተጠበቀ ዝናብ በየቦታው ነው ያሉት፣ እየተዘነበ ነው ያለው፣ እንዳለ ለሀገር አቅም እና በብዛት እየዘነበ ነው ያለው። በዚህ ምክንያት አሁንም ድሬዳዋ ላይ በተለይ ድሬዳዋ እና አካባቢዎች ዝናቦች እየዘነቡ ነው ያሉት፣ ያልተጠበቁ ከባድ ዝናቦች እየተዘነቡ ነው ያሉት። ከዛ ጋር ተያይዞ ነው እንግዲህ ይህም ዝናብ ዛሬ ድሬዳዋ ላይ ከነጋ በኋላ ዝናብ ሲዘንብ ነበረ ኤናል የሚያሰጋም ዝናብ አልነበረም። እዛ ወደ ድልድዩ ስር ያሉት አካባቢዎች ናቸው ድልድዩ ስር የሚኖሩ ሰዎች ናቸው የሞቱት። እና ደግሞ መንገድ ላይ የነበረ ዩዲና ደግሞ ባጃጆች እንደዚህ የተወሰዱበት ሁኔታ ነው ያለው ሳቢያንና ደግሞ መልካም ያገናኝ ብዙ እድሜ ጠገብ የሆነ ድልድይ አለ። እሱ ነው ከስር እንዳጋጣሚ የሁለቱ ድልድዮች መገናኛ ላይ እሱም አሁን በቅርብ በአስተዳደሮ ጥረት እየተደረገ እንግዲህ ከዛሬ ጀምሮ ለመጠገን እየተጠራጠም ያለ ነው። አቶ ፈቃዱን ለሰጡን ቃል እናመሰግናለን። በሌላ በኩል በሰሜን ሸዋ ዞን በሸዋ ሮቢት ከተማ ባለፈው ሳምንት ደርሶ በነበረው የጎርፍ አደጋ በወቅቱ ቁጥራቸው ከ300 በላይ ቤቶች ነዋሪ የሆኑ ከ1000 በላይ ሰዎች ጉዳት እንደደረሰባቸው ተሰምቷል። ሚያዚያ 11 ቀን ለ3 ሰዓታት ያለማቋረጥ የጣለው ከባድ ዝናብ በአራት ቀበሌዎች ከፍተኛ ጉዳት እንዳደረሰ ነው የተነገረው። በእለቱ የከተማዋ የትራንስፖርት አገልግሎት ሙሉ በሙሉ ተቋርጦ እንደነበር ተመልክቷል። ወደ ከተማዋ የጤና ዘርፍ ቢሮ አካባቢ ደውለን ባገኘነው መረጃ መሰረት ቤቶቹ እስከ 50 ሴንቲሜትር በሚደርስ ከፍታ በመጥለቅለቃቸው ምግብም ሆነ ሌላ ንብረት ላይ በደረሰው ጉዳት ምክንያት በአሁኑ ወቅት ለነዋሪዎች የምግብ፣ የውሃና የአልባሳት እርዳታ እየተደረገ መሆኑን ገልጸውልናል። ህጻናት የአልሚ ምግብ እርዳታ እየተሰጠ ነው ብለውናል። በህይወት ላይ የደረሰ ጉዳት ግን እንደሌለ ነው ያስታወቁት። በጎርፉ በሆቴሎችና ሌሎችም ንግድ ቤቶች ከባድ ጉዳት ደርሷል። በትምህርት ቤቶችም ጎርፉ ብዛት ያላቸው የመማሪያ መጽሐፍትን ማውደሙን ነው የገለጹልን።